Foreign Service Institute Emharic Basic Course Unit forty five basic sentences for learning Gog Sitwata Mindino Zeng Mawagat Gasha memeket. ጉግስ የሚባለው ጨዋታ በፈረስ ተቀምጦ በዘንግ መዋጋትና በጋሻ መመከት ነው። በጣም አደገኛ ጨዋታ ነው። አዎ፣ አደገኛ ነው። አደገኛ የሆነበት ምክንያት እንዴት ነው? ምክንያቱ ጨዋታው አንዳንድ ጊዜ በዘንግ መዋጋት ስላለበት ነው። ይህማ ጦር ጦርነት ተጫዋች ይህማ ጦርነት ይመስላል። ለመሆኑ ተጫዋቾቹ ሊጎዱ ይችላሉ። መጎዳት ብቻ ሳይሆን መሞትም ይችላሉ። ሕይወት፣ መግደል ነፍሰ ገዳይ ፍርድ፣ ፍርድ ቤት፣ መክሰስ፣ መከሰስ። አንድ ሰው በጨዋታ ውስጥ ሕይወቱ ቢያልፍ ነፍሰ ገዳዩ በፍርድ ቤት ይከሰሳል። አውቆ ካልገደለው በቀር በፍርድ ቤት አይከሰስም። ቦክስ አንዳንድ ጨዋታዎች ለምሳሌ እንደ ቦክስ ያለ በጣም አደገኛ በመሆኑ በአሜሪካ ውስጥ በሕግ እንዲከለከል ታስቧል። ጉግስም እንደዚሁ ምናልባት ወደፊት በኢትዮጵያ ውስጥ የሚከለከል ይመስልዎታል? ተወዳጅ ተወዳጅነት መቀነስ። በአሁኑ ጊዜ የጉግስ ተወዳጅነት እየተቀነሰ ሄዷል። ብዛት በጊዜ ብዛት እንዲያውም በጊዜ ብዛት ፈጽሞ ይቀር ይሆናል። ጉግስ ጨዋታ ምንድን ነው? ጉግስ የሚባለው ጨዋታ በፈረስ ተቀምጦ በዘንግ መዋጋትና በጋሻ መመከት ነው። በጣም አደገኛ ጨዋታ ነው። አዎ አደገኛ ነው። አደገኛ የሆነበት ምክንያቱ እንዴት ነው? ምክንያቱ ጨዋታው አንዳንድ ጊዜ በዘንግ መዋጋ ስላለበት ነው። ይህማ ጦርነት ይመስላል። ለመሆኑ ተጫዋቾቹ ሊጎዱ ይችላሉ? መጎዳት ብቻ ሳይሆን መሞትም ይችላሉ። አንድ ሰው በጨዋታው ውስጥ ሕይወቱ ቢያልፍ ነፍሰ ገዳዩ በፍርድ ቤት ይከሰሳል። አውቆ ካልገደለው በቅርብ በፍርድ ቤት አይከሰስም። አንዳንድ ጨዋታዎች፣ ለምሳሌ እንደ ቦክስ ያለ በጣም አደገኛ በመሆኑ በአሜሪካ ውስጥ በሕግ እንዲከለከል ታስቧል። ጉግስም እንደዚሁ ምናልባት ወደፊት በኢትዮጵያ ውስጥ የሚከለከል ይመስለዎታል? በአሁኑ ጊዜ የጉግስ ተወዳጅነት እየተቀነሰ ሄዷል። እንዲያውም በጊዜ ብዛት ፈጽሞ ይቀር ይሆናል።